ዛሬ የኤርትራ የነፃነት ቀን 25ኛ ዓመት በመከበር ላይ ይገኛል። በመላ ሀገሪቱ፣ በተለይ በአስመራ ከተማ ዜጎች በአደባባይ ተሰብስበው በዓሉን ሲያከብሩ ውለዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ሀገራቸው ከተባበሩት መንግስታት ድርጅት የተጣለባት ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች ነው ሲሉ ተናግረዋል። ዝርዝሩን ሳሌም ሰሎሞን ታቀርባለች። ኤርትራውያን የዛሬውን 25ኛ ዓመት የነፃነት በዓላቸውን ያከበሩት በመላ ሀገሪቱ ሲሆን በተለይ ፕሬዝደንት ኢሳያስ አፈወርቂ ለሕዝባቸው ንግግር ባሰሙት አስመራ ከተማ በሚገኘው ባህቲ መስከረም በሚባለው አደባባይ በዓሉ በሙዚቃና የደስታ ርችት የደመቀ ሆኗል። የአስመራ ከተማ የመንገድ ዳርቻዎች ላይ አለፍ አለፍ ብለው የተተከሉ የዘንባባ ዛፎች በሰማያዊ አረንጓዴ፣ ቀይና ቢጫ ባንዲራ ደምቃ በመዲናይቱ ቁጥር 25 አሸብርቃ ታይታለች። ፕሬዝደንት ኢሳያስ አፈወርቂ ለሕዝቡ ባሰሙት ንግግር ኤርትራ ዛሬ የተሻለ ቦታ ላይ ትገኛለች፣ ላለፉት 25 አመታት በትግላችን የተገኙት የልማት ውጤቶች አጣጥመናል ብለዋል። ሀገራቸው ከተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረተሰብ የተጣለባትን ማዕቀብ ሳያግዳት ፈጣን ልማት እያስመዘገበች እንደሆነ አቶ ኢሳያስ ተናግረዋል። አብ ብድራማቲካዊ ናይ ጠቐነ ምህዞ ጽውጽዋይ ሸባብ በ2001 ዓመተ ምህረት ፍጹም ተአማኒነት የሌለው ሸባብን ትደግፋላችሁ። ክስ የገና በዓል ዋዜማ ኒውዮርክ በሚገኘው የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኤርትራ ላይ ማዕቀብ ተጣለ። የዚህ ዋነኛ ዓላማ የኤርትራን ልማት ማደናቀፍ፣ የሰራዊቷን ብቃትና ሀገርን የመከላከል አቅም ማመናመን ነው። በፖለቲካና በምጣኔ እንድንገለል የታሰበ እርምጃ ነው። ዛዓበየ ታሪኻዊ ስጋት ተጻባእቲ ኤርትራ ወትሩ ኃይሊ ህዝባ ስለ ዝኾነ ሰባዊ ጸጋታት ኤርትራ ንምብትታንን ምህውታትን ተቀናቃኞቻችን ያላቸው ታላቅ ፍርሃት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የአንደኛው ዘመን የባሪያ ንግድ ተብሎ የሚጠራው ለዜጎቻችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህን መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚዳንት እውቅና ተሰጥቶ ፕሮፓጋንዳ እየሰሩብን ይገኛሉ። ህዝባችን መጋዙ ሳያንስ እኛን የሰብአዊ መብቶች ጥሰቶችን አበርትተዋል የሚሉ ክሶች ያቀርቡብናል። ፕሬዚደንት ኢሳያስ መንግስታቸው የወጠነውን የልማት እቅዶችና ስራዎች ህዝቡ እንደሚቀጥል ያላቸውን እምነት ጨምረው ለወርቅ ኢዮቤልዩ ያድርሰን ሲሉ ንግግራቸውን ደምድመዋል። ክብርን ሓበንን ንዘይ ጸዓት ህዝብ ኤርትራ ምስጋናን ሞሳን ያለ ድካም የሚሠራው የኤርትራ ህዝብ ልማትና ትግል ኤርትራን ለሚመራው የኤርትራ የመከላከያ ኃይል ምስጋና እያቀረብኩ በወርቃዊ ኢዮቤልዮ ያገናኘን ድል ለኤርትራ ሕዝብ። ኤርትራ ከ30 ዓመታት ትግል በኋላ በግንቦት 1983 ዓ.ም ነጻነቷን ተቀዳጅታለች።